በኦሮሚያ የተለያዩ ክፍሎች ከሁለት ቀናት በፊት የተቀሰቀሰው የተቃውሞ ሰልፍ ዛሬም በአንዳንድ ከተሞች እንደቀጠለ የኦሮሞ ፌዴራላዊ ኮንግሬስና የአካባቢ ነዋሪዎች ለአሜሪካ ድምፅ ገልጠዋል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ከተቃውሞ ሰልፈኞች ጀርባ ጥቂት ጸረ ሰላም ኃይሎች አሉ ሲል መግለጹ ተናግሯል፣ ይላል ዘጋቢው መለስካቸው ሐያት። ሰሞኑን የአዲስ አበባና በአካባቢዋ የሚገኙ የኦሮሚያ ከተሞችን ያስተሳሰረ የልማት እቅድ የሚል ስያሜ የተሰጠውን እቅድ በመቃወም በተለያዩ የኦሮሚያ አካባቢዎች የተቀሰቀሰው የተቃውሞ ሰልፍ ዛሬም ቀጥሏል ሲል የኦሮሞ ፌዴራላዊ ኮንግረስ ለቪኦኤ ተናግሯል። የፓርቲው ዋና ጸሐፊ አቶ በቀለ ነጋ በስልክ እንደገለጹት በቢሾፍቱ ደብረ ዘይት፣ በመንዲ ምዕራብ ወለጋ ዞን፣ በቡራዩ፣ በተጂ፣ በሚላቀኝ፣ በጌዶ፣ በባኮ፣ በሌመንና በመሳሰሉ ከተሞች መጠናቸው የተለያዩ ቢሆንም የተቃውሞ ሰልፎቹ እንደነበሩ ገልጸዋል። ቪኦኤ ከተጨማሪ ምንጮች እንዳገኘው በቢሾፍቱ ከተማ የሁለተኛ ደረጃ ተማሪዎች የተቃውሞ ሰልፍ ሊያደርጉ ሲሞክሩ በፖሊስ እንዲበተኑ መደረጉንና ይሄነው የሚባል ጉዳት እንዳልደረሰ ተረጋግጧል። በቢራ ቀኝ ወረዳ ምዕራብ ሸዋ ዞን ብጥሌ በተባለች ከተማም በብዙ ሺዎች የሚቆጠሩ ተማሪዎችና ነዋሪዎች ተቃውሟቸውን አሰምተው በሰላም እንደተበተኑ ስማቸው እንዳይገለጽ ያስጠነቀቁ የተለያዩ ሰዎች ለቪኦኤ ተናግረዋል። ከእነዚህ አንዱ በወቅቱ የነበረውን መንፈስ ሊገልጽ የሚችል የመፈክር ድምፆች ካሰሙኝ በኋላ እየለዩ ነግረውኛል። nyaata finfinne keessaa nurraa haa ka'u. Yeroo hundaa duunii barattoota Oromoo irra ga'u nurraa haa dhaabbatu. Laafti naannoo waa finfinnee kan ta'e federaalaan ni hoogganamu. Duunii barattoota Oromoo yeroo adda addaa ga'u haa ሁልጊዜ የኦሮሞ ተማሪዎች ላይ የሚፈጸም ግድያ ይቁም። በፊንፊኔ ዙሪያ ያሉ መሬቶች በፌዴራል መንግስት መተዳደር የለባቸውም። የነፍጠኞች ሀውልት ከፊንፊኔ ይነሳ። የኦሮሞ ሕዝብ መብቱ ሁሌም እንደተረገጠ ነው። የኦሮሞና ሌሎች ብሔር ብሔረሰቦች መብቶች ይከበሩ የሚል ነው። ከጠዋቱ አስራ ሁለት ሰዓት ጀምሮ ገጠሩን እንዲሁም ትምህርት ቤቱንና ከተማውን በመዘዋወር በሺዎች የሚቆጠሩ ተሰብስበው ውለዋል። ከአዲስ አበባ ደቡብ ምዕራብ በምትገኘዋ ሌመን ቀርሳ ከተማ ደግሞ ዛሬም ሰልፍ ተካሄዶ እንደነበረ የገለጹልኝ ነዋሪዎች በሰልፉ ላይ ከተደረጉ ንግግሮች መካከል የሚከተለውን አሰምተውኛል። ያለውን ችግር ከየአቅጣጫው እየሰማን ነው። ይሁን እንጂ ሰላማዊ ሰልፍ ማድረግ ሕጋዊ ነው። ችግር ለሚያጋጥምበት ጊዜ ሰላማዊ ሰልፍ ወጥቶ የራስን መብት ማስጠበቅ ተገቢ ነው። እኛም በሰላማዊ ሰልፉ ተሳትፈን ያለአንዳች ችግር በሰላም ተበትነናል። በሌመን በተደረገው ሰልፍ ማጠቃለያ የአገር ሽማግሌዎች የሕዝብ ጥያቄ ነው የተባለውን ለሚመለከተው የአስተዳደር ኃላፊ እንደሰጡ እነዚሁ ስማቸው እንዳይገለጽ ያስጠነቀቁ ነዋሪዎች ይናገራሉ። ይሁንና የከተማው አስተዳዳሪ ለጥያቄው መልስ ሊሰጡ እንደማይችሉና ለበላይ አካል ጥያቄውን እንደሚያስተላልፉ መናገራቸውን ጨምረው ገልጸዋል። መንግስት በበኩሉ ትናንት ማታ በኢትዮጵያ ሬዲዮና ቴሌቪዥን የተፈጠረውን ሁኔታ አስመልክቶ ይፋ መረጃ ሰጥቷል። የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤትን በመጥቀስ የኢትዮጵያ ቴሌቪዥን እንደዘገበው ከሆነ የተቃውሞ መንስኤ አዲስ አበባና በአካባቢዋ የሚገኙ የኦሮሚያ ከተሞችን ለማንባት የተነደፈውን የጋራ መሪ ፕላን አስመልክቶ በአንዳንድ ወገኖች በሚነዙ አሉባልታዎች በተነጋገሩ የተወሰኑ ተማሪዎች የተፈጠረ ሁከት ነው ብሎታል። በመግለጫው ላይ የተቀረበው ዘገባ በዚህ ሁከት ምክንያት አስር ሰዎች መሞታቸውንና በተለይ በአምቦ ከተማ ንብረት መውደሙን አረጋግጠዋል። አክሎም የተነሳው ሁከት በጸጥታ ኃይሎች በቁጥጥር ስር እንደዋለ ጠቅሶ ከሁከቱ ጀርባ ያሉ ኃይሎች ናቸው ያላቸውን ለይቶ አመልክቷል። እስካሁን በተደረገው ማጣራት ከበስተጀርባ በመሆን ሁከቱን በማነሳሳትና በማቀነባበር ተግባር ላይ የተሰማሩት ጥቂት ጸረ ሰላም ኃይሎች መሆናቸውን ለማወቅ ተችለዋል። ከዚህ ግርግር በስተጀርባ የቆሙትና ከዚህ ቀደም በነበሩ ግጭቶች እጃቸውን ሲያስገቡ የነበሩ የሀገር ውስጥና ከሀገር ውጭ ያሉ ኃይሎች በሚቆጣጠሯቸው ሚዲያዎች እየታገዙ ይህንን የተማሪዎች ጥያቄ ለጥፋት ዓላማቸው መጠቀሚያ ለማድረግ መንቀሳቀሳቸው ታውቋል። ከዚህ ባሻገር የኦሮሞ ዴሞክራሲያዊ ግንባር የተሰኘው ድርጅት ባወጣው መግለጫ በመንግስት ተወስዷል ያላቸውን የኃይል እርምጃዎች በማውገዝ ለተነሳው ጥያቄ በሰላማዊ መንገድና በሕገ መንግስቱ ድንጋጌዎች መሠረት መፍትሄ እንዲፈለግ ለዚህም ተባብሮ ለመስራት ዝግጁ እንደሆነ ገልጿል አመሻሹ ላይ ከአምቦ ከተማ አንዳንድ ነዋሪዎች ለቪኦኤ በስልክ እንዳስታወቁት የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳና በምክትል ጠቅላይ ሚኒስትር ማዕረግ የሲቪል ሰርቪስ ሚኒስትር ወይዘሮ አስቴር ማሞ በአምቦ ዩኒቨርሲቲ ውስጥ ከአካባቢው ሽማግሌዎች ጋር ለምክክር መቀመጣቸውን ገልጸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ